You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የእርሶ ማህበረሰብ፣ የእርሶ ውይይት በኤስቢኤስ አማርኛ። የፋሲካ በዓልን በመላው ዓለም ለምታከብሩ አማኞች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን ከኤስቢኤስ ራዲዮ የአማርኛ ቋንቋ ዝግጅት ክፍል። የፋሲካ በዓልን ምክንያት በማድረግ የዘንድሮ ፋሲካ በኢትዮጵያ ታሪክ ውስጥ ከመቼውም ጊዜ በተለየ መንገድ እናከብረዋለን። በተለይ ደግሞ የወቅቱ የኮሮና ቫይረስ በፈጠረው የመራራቅ ወይም ተራርቆ የመኖር የህይወት መንገድ በተመለከተ አብዛኞች በቤተ ክርስቲያን ሄዶ ማክበርን ወይም ደግሞ በተለያየ ቤተሰብ ውስጥ ሄዶ የማክበር ሁኔታዎች እንዳይደረጉ በመንግስትም ደረጃ የታገደ በመሆኑ ለየት ባለ መልክ ነው የምናከብረው። ይህንኑ በተመለከተ ፋሲካና ኮሮና ወይም ደግሞ የዘንድሮን ፋሲካ እንዴት እናከብረዋለን በሚል እዚህ ሜልበርን የሚገኙ ነዋሪዎችን ቃለ ምልልስ አድርገንላቸዋል ሀሳባቸውን ያከፍሉን ዘንድ ወይዘሮ እቴቱ ዘለቀ፣ ወይዘሮ ስናይድ ጎበና፣ አቶ ዳንኤል ጽጋይና አቶ አንተነህ አረጋዊን በስልክ መስመራችን ላይ ይገኛሉ። ከወይዘሮ እቴቱ ዘለቀ እንነሳና ወይዘሮ እቴቱ ፋሲካን እንዴት ለማክበር ተዘጋጅተዋል? እንደሚታወቀው የዘንድሮ ፋሲካ ለየት ያለ ነው። በተለይ ደግሞ በዓል ሲሆን ሴቶች ለየት ያለ የቤት ውስጥ ኃላፊነት ይኖራል ከምግብ አዘገጃጀቱ ጀምሮ ቤተ ክርስቲያን ሄዶ ፕሮግራሞችን ከመካፈል ቤተሰብን ሞቅ አርጎ ወደመቀርጎ በዓልን ከማክበር አንጻር የሴቶች ድርሻ ከፍተኛ ነው እና የዘንድሮ ፋሲካ በዓል የሚፈጥረው የተለየ ሁኔታ ምን ይመስላል? እሺ፣ ማርሴ የስስ ጌሪ ስጥልኝ አመሰግናለሁ። የዘንድሮ ፋሲጋ እንግዲህ ያው እንደሚታወቀው የተለየ ነው። ከታሪክም ማህደር የሚመዘገብ ነው። ይህንም አስበው ያው እንደ ድሮው አናከብረውም። በአንጻሩ ስትረሱም ለሴቶቹም ይለኛል እናቶች ቀንሶልናል ማለት እችላለው ግን ያም ቢሆን እኔ በእርግጥ ያመጨነቁ መዘገጃጀቱ ምናምን እሱ ራሱ ሞር ደስታን የሚሰጠኝና አመት በዓል አመት በዓል የሚመስለኝ ያንንም ሳረግ ነው። ግን ያው ያለው ሁኔታ ስለማይፈቅድ በአሁኑ ሰዓት ምንም ተሰብስቦ ማክበርም ስለማይቻል የግድ ከቤተሰብ ጋር ብቻ ከልጆቼ ጋር ብቻ ስለሆነ ላከብር የተዘጋጀሁት ያው ብዙ ነገር መጨናነቅ የለውም። ብዙ ነገር አናበዛም። ከሚደረገውም ከሚሰራው ነገርም ቢሆን ያው አነስ አነስ ያለን የሚሆነው እንደ ድሮ በሰፊው አትሰሪውም እንጂ አመት በዓል እኔ በጣም ከምወደው በተለይ ፋሲካ ንድ እጅግ በጣም ከምወደው አመት በዓል አንዱ ነው። በጣም በትልቁ ነው ማክበር የምወደው ሁልጊዜ ከጓደኞቼ ጋር ተሰብስቤ በቃ ከሰላሳ ከሀያ ያላነሰ ሰው ነው አድርጌ ማክበር የምወደው። ግን ያ ባለመሆኑ ቅር ቢለኝም ግን ምንም ማድረግ ደግሞ ስለማይቻል ከአቅም በላይ የሆነ ነገር ስለሆነ ያው ጓደኞቼን ባሉበት እግዚአብሔር እንዲጠብቅልኝ እያልኩኝ በስልክም ቢሆን የተለዋወጥን ዶሮ አስር ዶሮ ባይታረድም አንድ ሁለት ዶሮ አድርገው ለእኔና ለልጆች የሚሆን አድርገን ልናከብረው አስብ ያለው። እስቲ ወደ አቶ ዳንኤል ጸጋ መለስ ስንበል፣ ና አቶ ዳንኤል የዘንድሮ የፋሲካ በዓልን እንዴት ነው ለማክበር ያሰቡት? እርሶ በበኩሎ በዓል ሲባል በተለይ ደግሞ ቤተ ክርስቲያን ሄዶ ማደሮ አለ፣ ከዛ ቀን ከተለያዩ የሕብረተሰብ ክፍሎች ጋር ተሰባስቦ ማክብሮ አለ። ና ይህ በዘንድሮ የማይታሰብ ነገር ነው። ይህንን ከግምት ውስጥ በማስገባት በስነ ልቡና ዝግጅት በኩል ያደረጉት መዘጋጀት ምን ይመስላል? እሺ በጣም አመሰግናለሁ ማርታ። መጀመሪያ እንኳን ለብርሃነ ትንሳኤው በሰላም አደረሰን እላለሁ ለሁላችሁም፣ ቢዳላችሁትም ለመላው ኢትዮጵያውያን የፋሲካ በዓል ትልቅ በዓል ነው። ጌታችን ኢየሱስ ክርስቶስ የተነሳበት በዓል ስለሆነ ከአመት በዓሎቹ ሁሉ አብይ ጦም በጣም ከባድ ነው። በተለይ በዚህ በ አሁን ባለንበት ዓመት ግን በጣም ከባድ ሆኖ በህይወታችን አይተንም የማናውቀውን ነገር ሰምተንም የማናውቀውን ነገር እያደረግን ያለንበት ሁኔታ ነው ያለው። ከሰው ጋር ተሰባስቦ ፋሲካን ማክበር ደስታው፣ ጨዋታው፣ ፍቅሩ ነበር። በዚህ ዓመት ግን እነዛን ነገሮች ማግኘት አንችልም። ያው የበሽታው መተላለፊያ ከሰው ወደ ሰው ስለሚተላለፍ ይሄ በሽታ ደግሞ መድኃኒትም ስላልተገኘለት ዶክተሮችንም መንግስታቶችንም ኃያላን አገራቶችንም ሁሉ ያስጨነቀ ስለሆነ በሶሻል ዲስታንስ በሚለው ብቻ ይሄ በመራራቅ ከሰው ባለመድረስ ያለው መፍትሄ እሱ ብቻ በመሆኑ በዚህ ሰዓት ሁላችንም ይሄንን ተግባራዊ አድርገን የሚቀጥሉትን አለማት እና እድሜያችንንም ለመጨመር በጣሊያን ወይም በአሜሪካ ሀገር የተደረጉትን አብሮ የመኖር ባህላችን ልክ እንደ ኢትዮጵያውያን ጣሊያኖችም ባህላቸው አንድ አይነት ነው እና እሱን እሱን ነገሮች አስወግደን በቤተክርስቲያን ላይ እኔ በህይወቴ ነፍስ እስካወቅኩበት ድረስ ፋሲካን ተለይ ይቻል አቅም ከባድ ነው፣ ግን የመጣው ችግር ከዛ በላይም ስለሆነ እኔ በበኩሌ መወዳቸውን ሰዎች መውደዴን የማውቀው እነሱ ጋር ባለመሄድ ነው። አሁን ከሀያ አራቱ ሰዓት የትንሽም የስራ ሰዓት ቢኖረን ሪስትሪክትድ አድርገን ራሳችንን ቆጥበን ቤት የምንውለው ከመጀመሪያው ቀን ጀምሮ እኔ ያለብኝ እኔ ሊኖርብኝ ይችላል እና ደካማ እናቶች ይኖራሉ፣ ደካማ አባቶች ይኖራሉ ብለን ነው ከሰው አብሮ ላለመዋል አብሮ ላለመገናኘት በአቋም ደረጃ ሁላችንም እኔ ብቻ ሳልሆን። የአውስትራሊያ መንግስትን በጣም ያመሰግነው ህዝቡ የተነገረውን ሰምቶ ሁለት ፐርሰንት ብቻ ነው ጥፋት ያየሁት እኔ ከአነበብኩት ዜና ላይ ማለት ነው። እና በጣም በጣም ጥሩ ነው እና ቺ ፋሲካ ከአመት በዓላችን ደግሞ እኛ ኢትዮጵያውያን ግድ የለም እንትና ይምጣት ግድ የለም ከንትና ጋርማ መገናኘት አለብን፣ አይኔ ቤተ ክርስቲያን መሄድ አለብኝ የሚለውን ለዛሬ አመት ብቻ ትተን ይሄ መድኃኒት ከተገኘለት ይሄ ቫይረስ በኋላ እንደገና እኛ ምንጊዜም ቢሆን ፋሲካችን ስለሆነ እግዚአብሔርም ይህንን ስለሚያውቅ የምናከብረው ይመስለኛልና በተቻለ መጠን ራሳችንን ጠብቀን ለወዳጅ ለዘመዶቻችን ብናገኘው ማንኛውም አይነት ሚዲያ በሶሻል ሚዲያ ወጣቶቹ ካሉ ለምሳሌ በፌስቡክ ኢንስተግራምስ፣ ምናምን ሁሉን ነገር ምን በላውን የምንጠጣውን፣ እንዲያውም እኛ አሁን ከሴቶች የበለጠ ባለሙያዎች ሆነን ምግብ እየሰራን ወንዶች እያቀረብን ያለንበት ሁኔታ ነው ያለ እና ያው ማለት ለማለት ብዬ ነው ሁላችንም እየሰራን ነው እና መሄድ የማንችል መጠየቅ የማንችልበት ሰዓት ስለሆነ በተቻለ መጠን እኔ መልእክት ማስተላለፍ የምፈልገው ባለመጠያየቅ፣ በስልክና በሌሎች ባሉ የመገናኛ ሚዲያዎች ላይ ተጠቅመን ሁላችንም እንኳን አድረሳችሁ ተባብለን በቤተክርስቲያን ደረጃ ደግሞ እንዲሁ ያገሩን ሕግ ጠብቀን የአገሩን ሕግ የምንጠብቀው ለራሳችን ስንል ነው። ምክንያቱም ባለመሄድ የምናጣው ነገር የለም። ብንሄድ የበለጠ ችግር ሊፈጠር ይችላል እና ያንን ችግር ደግሞ እናንተ አፍሪካውያን ናቸው የፈጠራችሁት እንደዚህ ተነግሯችሁ ለምን እንደዚህ ታደርጋላችሁ የሚለውም ለልጆቻችንም ነገ ለታሪክም ተጠያቂነት ስለሚያደርግ እና ታሪክም ስለሆነ በተቻለ መጠን ከማንም ማንም ሳንገናኝ ቤተክርስቲያናችን ኦንላይን ይተላለፋል እስካሁን ህማማቱንም የአርባ ጾንም ጸሎቶች ሁሉ ሁሉም ቤተክርስቲያኖች ኦንላይን ላይቭ እየለቀቁ እያየን ነው። ያም እንግዲህ እግዚአብሔር በፈቀደው መንገድ ይሄንኑ ራሳችን እንጠብቀን ብናሳልፈው ብዬ ነው መልእክቴን ማስተላልፈው። ወደ ወይዘሮ ሰናይት ጎበና ንለፍ ና ወይዘሮ ሰናይት ዘንድሮን የፋሲካ በዓል እንዴት ነው? እርሶስ፣ በዓሉን ለማክበር እየተዘጋጁ ያሉት ሞት በጣም አመሰግናል ነው በዓሉ በእውነት ለሁሉም ለኢትዮጵያ በሀገር ውስጥ ላለሁ ህዝቡ ሁሉ የፋሲካን በዓል በሰላም እንኳን አደረሳቸው። በዓሉ በጣም ከባድ ነው። ያው እንደ በፊቱ አይደለም። እኔ ሲጀመር ማንም ሲያቀኛል ያቀኛ ጓደኞች ጋር ነው የማሳልፈው። በሬን ዘግቼ ልጄን ይዤ ግን ያው በቤት ውስጥ ምንም የተዘጋጀሁት ነገር የለም። ያው የተወሰነች ነገር አድርጌ ከልጆቼ ጋር አሳልፋለሁ ብዬ አክሴፕት አድርጌዋለሁ። ግን ያው ለሞቱት በእውነት በሆስፒታል ላሉት ሰዎች እግዚአብሔር ምሕረቱን ላክላቸው፣ ለሞቱትም ነፍሳቸውን ይማራቸው። ከባድ ነው የ ምን ያህል ከባድ ነው? እንደ እናት እንደ ሴ በተለይ ስንንቡላ ላይ የሚፈጥረው ችግር ምንድን ነው? ይህንንስ ለመቋቋም የአዕምሮ ዝግጅቶት ምን ይመስላል? አዎ ተች ባለመሄዴ በጣም በተለይ ይሄ የማታው ያዳሩ ነገር፣ ትግዘቱ፣ እግር መታጠቡ፣ ሁሉም ነገር እግዚአብሔር አልፈቀደውም። እግዚአብሔር በፈቀደ ጊዜ ሁሉም ነገር ይሆናል። እግዚአብሔር ሰላም ጤና ይስጠን እና ለዛሬ አመት በሰላም ያኑረን። የእሱሱ ነገር ከባድ ነው። እቤት መቀመጡም ያው ሀያ ቀን ሆንኛል እቤት ነው የተቀመጥኩት። እግዚአብሔር ይመስገን፣ በጣም ብዙ ሰው ጋራ ስለምገናኝ በቴሌፎን አወራለሁ። ብዙ እስረት የለብኝም። ያው በተደረገው ነገር ታስቢያለች፣ ታዝኛለች በሚሆነው ነገር ማለት ነው። ግን ብዙ እስረት አልሆንኩም። እግዚአብሔር ይመስገን። ሁሉም ነገር ለበጎ ነው ብዬ ተቀብዬዋለሁ። እግዚአብሔር ምክንያት አለው። በዚህ መንገድ ሊያሳልፈን የፈለገው ነገር ይኖራል። እኛም ለሰዎች እንድናዘን እንድናስብ አድርጎናል እንድናስብ አርጎናል። ወደ አቶ አንተነ መለስ ስልበል ና አቶ አንተነ አረገባይን፣ እርሶስ የዘንድሮን የፋሲካ በዓል እንዴት ለማክበር አስበዋል? በቅድሚያ ማርታ፣ ይህ በዓል እንደምናከብረው ጠቅላላ እንኳን አደረሳችሁናለሁ ለፋሲካ በዓል። ከዛ በማስከተል ብዙ ክስተቶች አሉ፣ ብዙ ሂደቶች አሉ በህይወታችን ገጥሞን የማያውቅ ነገር እያየ ነው ነው እና ዓለም የደረሰችበትን ነገር ምናየ እንደደረሰች የምናውቅበት በዚህ በጾም ወቅት በተለይ ለኛ ቆም ብለን የምናስብበት ሆኖ ነው የሚታየኝ። በዓላትን አብሮ ማሳነፍ ቤተክርስቲያን እየሄዱ ማምለክን ውን ስርአተ ቤተክርስቲያን በኦርቶዶክስ ብዙ ነገሮች አሉ በስርአት የምናካሄዳቸው ያን ሁሉ በቤተክርስቲያን ሆነን አለማድረጋችን እሱን እንዳነ ሁኖ ጾሙም በተመለከተ ያው የጾሙን ከዚያ በፊት እንደምንጾሙ አይነት ጾም ሳይሆን አሁን የምንጾመው ጾም በተጨማሪም ሰውም እየራበን ነው። ሰውም ያው ባለማግኘት ቤታችን ተከተል ነው። ቤተክርስቲያን ይለን እንኳን ትንሽም ቢሆን ቃላቶችን ራሳችን አድሰን እንወጣበት ጉዳይ የለም። ከምግብ ብቻ ያርን የሚጾሙ ነው ማለት ነው። እና ሁሉም በየአቅጣጫው ብዙ ነገር ሊሰማ ይችላል። የንምር ነው ነገር በመቅረቱ ምክንያት ማለት ነው። ግን እንደኔ እንደኔ ያው ዓለም የደረሰችበት ደረጃ ምን ደረጃ ላይ እንደደረሰችና ምን ያህል አያነን በምንልበት ሰዓት ተፈጥሮን ምን ያህል አውቀናታን በምንልበት ሰዓት በማስር እንዳነን የምንገነዘብበትን ወቅት ነው ብዬ ምናምን ነው። በተለይ ደግሞ ያው የመጨረሻው መስቀሉ ላይ ሰባቱ የተናገራቸው ቃላቶች ጌታችን ኢየሱስ ክርስቶስ ከተናገራቸው ውስጥ አንዱ በዛን ሰዓት እንኳን የዛሬ ሁለት ሺህ ዓመት የሚያደርጉትን ነገር አያውቁምና ይቀርበላቸው ብሎ ነበር። አሁንም እኛ እስካሁን ድረስ ከሁለት ሺህ ዓመት በኋላም ምድር ላይ ምን እየተደረገ ምን እያደረገን በሕይወታችን ያንነውን ነገር ያው መገንዘብ ያቃተናል ይመስለኛል። በተለይ በአደጉ ሀገሮች ውስጥ የሚደረጉት እንቅስቃሴዎች ሁሉም በየቤተክርስቲያን ተኪዶም ቤተክርስቲያንም እውነት አምልኮት ነው ወይ የምንሄደው? ያን ነገርም ቆም ብለን የምናስብበት አሁን ይሄ በሽታ መጥተዋል። ሁላችንንም አቅማችንን አሳይቶናል። ሁላችንንም በየቤታችን ከቶናል። በትንሽ ነገር አሁን ይሄ ሀይሉ የማን ነው? ማን ነው ያሸነፈው? ማን ነው የተቆጣጠረው? ይህን እንግዲህ ተገንዝበ ነው ይሄ በሽታ በዚሁ ይቆማል ነው ክፋቱ ይጨምራል ወይ? ወደፊት እንዴት ነው የምንሆነው? ከዛ በኋላ ካነፈስ በኋላ የሚሆንም ራሳችንን ቆም ብለን አስበንበት አምልኳችን ወደ ማም የሆነ የጌታችን መድኃኒታችን ኢየሱስ ክርስቶስን ጉልበቱን አውቀን ብናውቀው ኖሮ የሚደርስበንን ነገር እናውቀው ነበረ። ያንን እንድናቅ የሚያደርገን ሀይል እንዳለ የምንገነዘብበት እንግዲህ ለሁሉም እግዚአብሔር ጥሩ ጥሩ ነገር ያምጣንን በልማድ መመላለስን ብምናቆምበት ጊዜ ነው ብዬ አምናን ነው። አመሰግናል ነው ማለት የዘንድሮ ፋሲካ በተለይ ደግሞ ባለፈው ሳምንት ማለት ነው የፈረንጆቹን የፋሲካ በዓል በሚከበርበት ሰዓት መንግስት በከፍተኛ ደረጃ አጽንኦ ሰጥቶ ሕብረተሰቡን ሲያስጠነቅቅ የቆየው ነገር ምንድን ነው? በዓሉን ሰዎች በቤታቸው ከራሳቸው ቤተሰቦች ጋር ብቻ እንዲያከብሩ፣ ያንን ተላልፈው ለተገኙ ደግሞ መገጮ እንደሚኖር ነው። ያንንም አውስትራሊያኖች አሳይተው አልፈዋል። እኛም የኢትዮጵያውያንን ወይም ደግሞ የኦሪየንታል ቸርች የሚባሉት የምስራቅ ቤተክርስቲያኖች የሚባሉትንም አብያተ ክርስቲያናት ተከታዮች ፋሲካን በሚያከብሩ ጊዜ ቤት ውስጥ መቀመጥ የሚለው ነገር መቀጠል እንዳለበት ነው። ያ እንዳለ ሆኖ ግን በተለይ አሁን ባለው ከዘመኑ ቴክኖሎጂ ጋር ራስን በማስተዋወቅ ሌሎች አማራጮችንም በመጠቀም እንኳን አደረሳችሁ መባባሉ ሰፋ ያለ ጊዜ ሲወያዩ መቆየቱ ይቻላል። በተለይ ይሄ መልክ ለመልክ እየተያዩ ጊዜ ማሳለፉም እንደ አማራጭ ይቆጠራልና ይህንም በተመለከተ ምን ያህል ዝግጅቶችን አድርጋችኋል? ከወይዘሮ ቴቱ ብንጀምር እሺ። እኔ እንኳን ያሰብኩትኝ ያው ከልጆቼ ጋር ቁጭ ብዬ እያከበርኩኝ በዛም ላይ እንደገና ለጓደኞቼ ስልክ እየደወልኩኝ በስልክ እናወራለን፣ እንጫወታለን እያሰብኩት ያለሁት እስካሁን። ግን ምናልባት ደግሞ ፌስ ታይም የሚባል ነገር አለ፣ ሜቢ እሱንም እያደረገን ልንገናኝ እንችላለን። በተለይ ከተወሰኑ ሰዎች በጣም ቅርብ ከምላቸው ጓደኞቼ ጋር ዝም ብለን እንደዚሁ በድብርት ብቻ አናሳልፈውም። ልጆቹም አሉ ቤቱ ያው በላፕቶፓቸው ያግዙናል። በቴክኖሎጂው እያደረግን ጠይቃቸውና እንደሱ አድርገን እናወራለን ብያለው። ያው ሌሎችም በየቤታቸው ያው ልጆቻቸው ስላሉ በበለጠ ከኛ የበለጠ እውቀቱ ስላላቸው ይረዱናል ብዬ አስባለሁኝ። ያንን በጭንቅላቴ ያለ ከስልኩ ባሻገር ከተሳካ ማለት ነው። ህግን ደግሞ ማክበር ግዴታችን ነው። ምክንያቱም ዛሬ ግዴታችንን ካልተወጣን ነገ ደግሞ ለተስፋው ደግሞ ላንበቃ እንችላለን። ስለዚህ መንግስት ያለውን ማክበር ግዴታ ነው። ስለዚህ ያለን ነገር በሀሳብም ሆነ በምን እየተገናኘን አንድ ላይ ነን ያለን ነው። ከልጆቹ ከጓደኞቻችን ጋር ከዘመዶቻችንም ጋር በጸሎትም አብረነን እግዚአብሔር ይመስገን። አሁን ደግሞ ይኸው በዚህ በፌስቡክ ቤተክርስቲያንም ፕሮግራም እየተከታተልን ያለው ያመለጠን ፕሮግራም የለም። ያም ራሱ አንደኛ ትንሽ የመንፎይታን ይሰጣል። የመጣው ነገር ከባድ ነው። እግዚአብሔር ያንሳልን። ለጠቢባኖቹም ደግሞ እግዚአብሔር ጥበብን ገልጾላቸው መድኃኒቱን አግኝተውልን በሰላም የምንገናኝበትን ጊዜ እንዲያቀርብልን መጠበቅ ነው። በቃል እንጂ ሌላ ምንም ማድረግ አንችልም። ህግ መጣስ የሚባል ነገር በፍጹም አይሞከርም። ማንም ሰው ይሄንም ባይሞክረው እኔ በበኩላ በጣም ነው የማረገው። ምንም ተደብቆ መሄድም ምንም ነገር አያስብም። ምንም አይደለም። መሞትም አለ አይደል እንዴ። ሳንኖርም ላንገናኝም ኮልን እስከ መጨረሻውም ሊቀር ይችላል እና ያ ሳይሆን የነገውን በማሰብ ዛሬን አርፎ ቤት ተቀምጦ ባለው ነገር ተደስቶ መኖር ምንም አይደለም። በቃ ይሄ ነገር መጣ። ከባድ ነው፣ ቀላል አይደለም። ግን ከእግዚአብሔር ጋር ደግሞ እንወጣዋለን። ይህን ነው እኔ የምለው። እግዚአብሔር በስራው አይሳሳትም። ሁሉን ነገር ያውቃል። ያለውን ነገር ግን ባለው ሁኔታ ላይ በዚሁ እንደዚሁ ስትሪክቶኝ ነው እኔ የምጠናው። ሁሉም ቤተሰብ በዚህ መልኩ እንዲያሳልፍ ይሄንን አስተላልፍ ደስ ይለኛል። መልክት ሆነው ማርትዬ። አቶ ዳንኤል እርሶስ በተለይ ደግሞ አለመሄድ የሚለው ነገር ነው የሚመከረው በአሁን ሰዓት መመከር ብቻ ሳይሆን ደግሞ በትዕዛዝ ደረጃም የቀረበው ያንን ከግምት ውስጥ በማስገባት ሌሎች አማራጮችን በመጠቀም በአለም ስለሆነ የበዓል ስሜትን እንዴት ማምጣት ይቻላል? የተራራቁ ሰዎችን እንዴት ማቀራረብ ይቻላል? በተለይ ቴክኖሎጂዎችን በመጠቀም ህጉንም በማክበር ደረጃ እርሶስ በምን ዝግጅት ላይ ይገኛሉ? አመሰግናለሁ ማርቲ። ይሄ የበሽታው ትልቁ ዋናው መተላለፊያው መንገድ ከሰው ወደ ሰው ስለሆነ ይሄንን ሕግ ኢትዮጵያውያን እንደሚያከብሩት እኔ ባለሙሉ ተስፋ ነኝ። በዓሉን ጠብቀው ቤታቸው እንደሚያከብሩ ባለሙሉ ተስፋ ነኝ። ምክንያቱም ከዚህ በፊትም ፋሲካ ከመሆኑ በፊትም ባሉ ነገሮች ላይ ሁላችንም ራሳችን ገዝተን ተሰብስበን ተቀምጠናል ብዬ ነው የማምነው። እና ቤት ውስጥ በምናከብርበት ጊዜ ምንድን ነው እኔ የምመክራቸው አንዳንድ ነገሮች ቢታሰብባቸው ምለው ለምሳሌ የምግብ አወሳሰዳችን የተመለከተ እንደ ሌላው ቀን ፋሲካ አይደለም መመገብ ያለብን። ምክንያቱም አንደኛ ብዙ ጊዜ ሆኖናል ቤት ውስጥ ከተቀመጥን እንደገና ፋሲካም ጾም ኢትዮጵያ የኦርቶዶክስ ሃይማኖት ተከታዮች በጾም ነው የቆዩት እና ቅባቶችን አለማብዛት፣ ፋቶችን አለማብዛት ቤት ውስጥ በመጠኑ ትንሽ በልቶ መሸትሸት ሲልም ምንም አይነት ብዙ የመገናኛ እንትንም ስለሌለን ከቤተሰብ ጋር ወጥቶ ትንሽ የእግር ጉዞዎችን ማድረግ ከሀያ እስከ ሰላሳ ደቂቃ ቢደረጉ እመክራለሁ። አዲስ ነፋሻ አየርን መቀበል ቤት ተዘግቶ ከመዋል ሀያ አራቱን ሰዓት ማለት ነው። የበዓሉ አንዱ አካል ማድረግ ይቻላል። ሁለተኛ ደግሞ ይሄ ሶሻል ቴክኖሎጂዎችን በመጠቀም ለቤተ ምሳሌ እናቶች ወይም አባቶችም ካሉ ደውሎ የሚገናኙበትን አገር ቤት እንኳን አደረሳችሁ የሚሉበትን አገር ቤት በጣም ለረጅም ሰዓት ማውራት አሁን ቤት ውስጥ በመቀመጣቸው ብዙ ጊዜ ይኖራቸዋል እና ስለ ሁሉም ነገር እያወሩ ይሄ በሽታው ከሚያመጣብን በሽታ ጋር አብሮ ተጓዳኝ ሆኖ የሚመጡ አንዳንድ የመጨነቅ ነገሮች እንዳያስከትል በሽታው፣ በሶሻሉ በኩል ይሄ ቫይፐር የሚባለው የኢትዮጵያ መደወያ ዋትሳፖችን ወጣቶች ልጆች ቶሎ ዳውንሎድ አድርገውላቸው በእናቶቻቸው ስልክ አገር ቤት በነፃ ማውራት ይችላሉ። ከጎረቤትም ጋራ እዛም ቢሆን አገር ቤት ያሉትም ሰዎችም ስለማይወጡ ሁሉንም በስልክ ማግኘት ይቻላል። ኔትወርክ ሊያጨናንቅ ይችላል እርግጥ ነው ግን፣ በተቻለው መጠን ሞክሮ እነዚህን ጊዜያቶች ማሳለፍ እና አንደኛ ለራሳችን ነው ይሄንን የምናደርገው ለሌላ ሰው ብለን አይደለም። ሁለተኛ ደግሞ የምንኖርበት አገር በእኛ ኮሚኒቲ ላይ እንደዚህ አይነት ተደረገ ሲባል ዞሮ ዞሮ እኛን ነው የሚሰማን። እንደዚህ አይነት ጥፋቶችን ላለማጥፋት፣ ላለመዳፈር ኦበይ አድርገን መቀበል ያለብን የዚህን ሀገር ሕግ እስከሆነ ድረስ ሕጉ ደግሞ የሚጠቅመው እኛን እንጂ ሌላ ሰው ስለማይጠቅም ያንን ሕግ ተግባራዊ እንደምናደርግ ባለሙሉ ተስፋ ነኝ ብዬ ገምታለሁ። እና ዋናውና መጨረሻው ነገር ግን እግዚአብሔር ይሄንን መድኃኒት መድኃኒቱን በተመራማሪዎች በኩል መፍትሄ እንደሚመጣ እጠብቃለሁ። እግዚአብሔር በሰላም አመት ባሉን በጸጋ ከቤተሰቦቻችሁ ጋር ሁላችሁም እንድታሳልፉ ምኞቴ ነው። እና አመሰግናለሁ ማለት ነው። ወይዘሮ ሰናይት ጎበና እርሶስ፣ በዓሉን በተመለከተ በተለይ ከግለሰቦች ጋር አብሮ አይከበርም የሚለው ነገር እንደተከበረ ሆኖ፣ ሌሎች አማራጮችን ደግሞ ተጠቅሞ በዓልም እንደመሆኑ መጠን የበዓል ስሜትን ለመፍጠር ምን ለማድረግ ተዘጋጅተዋል? በእርሶ በኩል ከቤት አልወጣም ግድ ነው። ከዚህ በፊትም አልወጣም ሀያ ቀን ቤት ቁጭ እያለሁ አሁንም ቢሆን ከልጆቼ ጋራን ቤት የማሳልፈው የመውጣቱ ነገር አይታሰብም። ልጄንም ራሱ አቱጣ እንደዚሁን እንደዚሁን እያልኩኝ ነው ያለሁት። ያው ስራ ይሰራል ግን በጣም ነው እንትን የምለው ያለው እና አይወጣም። እግዚአብሔር ይመስገን በመኖሪያ ቤታችን ያለውን ነገር አብስለን ቤታችን ለመዋል አስበናል እና ያው ከቤተሰብ ጋር ሁሉንም አሜሪካም፣ ለንደንም፣ ግሪክ ማለት እህቶች፣ ወንድሞች አሉኝ ከእነሱ ጋር ያው በስካይፕ አወራለሁ። ከቤትም እንደዛው በስካይፕ እናወራለን። እግዚአብሔር ይመስገን እዚህ ጋርም ካሉ ጓደኞቼ ጋር እንደዛ ተባብለናል። እንግዲህ ዘንድሮ አመት በአል በስካይፕ ነው። መምጣት የለም ያው መንበላውን ምናምን በዛን የምናሳያችሁ እያለን አውርተናል። አቶ አንተነ እርሶስ፣ በተለይ ያለውን የወቅቱን ሁኔታ መሰረት በማድረግ በተለይ ደግሞ የሶሻል ዲስታንሲንግ ወይ ደግሞ በማህበረሰብ ደረጃ ተራርቆ የመኖረን ህግ በማክበር ደረጃ እንዲሁም ደግሞ በዓሉን በዓል እንደመሆኑ መጠን ጥሩ ስሜት እንዲኖር ለማድረግ በምን መልክ ተዘጋጅተዋል? በእኔ በኩል ያው መጠቀም ያለብንን ነገር እንግዲህ አጠገባችን ባለው ተጠቅመን አካባቢያችን ላይ በዓለም ላይ የሚሰጠውን ሐኪሞች የሚሰጡትን ማብራሪያ በመንግስታት የሚሰጡትን መተላለፊያ በሽታውን ወደ ላይ አመራሮች ጀምሮ የነካ ስለሆነ ብዙዎችን ነገሮች የምንሰማም በነሱም ስለሆነ ህዝቡ ውስጥ የተሰራጨ ስለሆነ ወመንቀሳቀሱን በነሱ በሚሉን መርህ መሰረት ገታ አድርገን አጠገባችን ያለውን ለመጠቀም የቴክኖሎጂ በሰጠን መልኩ ልጆቻችንም ኦልሬዲ በትምህርት ቤትም የጀመሩት ፕሮግራም አለ። የሶስት ሆነው መገናኘቱን እነሱ በዚህ ሳምንት እንዴት ተዘግተው ስለቀረቡ ትምህርት በጀመሩበት ሰዓት የተለያዩ ትምህርት በሚያወሩበት ሰዓት እንዴት አይነት ደስታ እንደፈጠረባቸው አይቻል ነው። ያንን ወደኛ ህብረተሰብ ወስደን በተለይ ብዙ ጊዜ ስለሚኖረን እንደዚህ አይነት ግንኙነቶችን ፈጥረን ቤት ለቤት እየተለያዩም እየተገናኙም ምንም በስልክም እንኳን አድሮታችሁ መባባል አይዟችሁ መባባል ያን ነገር ውስጣችን መጠረት ብዙ ጊዜ ስላለን ደግሞ ከኛም ካለንበት ከአውስትራሊያ ውጭም ያሉ ዘመዶቻችንን ወገኖቻችንም የድሮ ጓደኞቻችንም ይሆናሉ። የተለያዩ ግ በጊዜ በማጣት የማናገኛቸውንም አሁን በየአካባቢው የዓለምን አንድ ያርዛ ገ በሽታ ስለሆነ ሁሉም ሰው በቤቱ ተከቶ ያለበት ስለሆነ ያው ተገናኝተን እንኳን ረሳችሁ የምንባልበት ሰዓት በሰፊው የምንገናኝበት እና ራሳችንን ይህን ለብቻ መገታቱን እንዳውም እንደ አድቫንቴጅ እና ብዙዎችን ወደ ማግኘት ወደምንሄድበት ራሳችን አሳምነን በተቻለ መጠን እንኳን ረሳችሁ የተባባን ብናሳልፈው ትምህርት አለው። አመሰግናል ነው እጅግ በጣም ነው የምናመሰግነው የዘንድሮውን የፋሲካ በዓልን ምክንያት በማድረግ ሀሳባችሁን ላካፈላችሁን ለወይዘሮ ቴቱ ዘለቀ፣ ለአቶ ዳንኤል ጸጋይ፣ ለወይዘሮ ሰናይት ጎበና እንዲሁም ለአቶ አንተነህ ሀረገወይን ምስጋናችን የላቀ ነው። መልካም የፋሲካ በዓል ለሁላችሁም ይሁን እንላለን። ከኤስ ቢ ኤስ ሬዲዮ መልካም ፋሲካ በዓላንችም